ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥቅምት አራት 2012 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምናምሽታችኋል አድማጮች የምሽቱ አስተናጋጆቻችሁ ቆንጂታይና ጤና ይስጥልኝ ክቡራትና ክቡራን እኔም ሰሎሞን አባት ነው። አዲሱን የምርጫና የፓርቲዎች ሕግ የተቃወሙ ፓርቲዎች ነገና ከነገ በስቲያ እናደርገዋለን ብለው የነበረውን የረሃብ አድማ ማስተላለፋቸውን አስታወቁ። ለምክር ቤት፣ ለጠቅላይ ሚኒስትር፣ ለፕሬዝዳንቷ ለሁሉም ደብዳቤ ጽፈን እስካሁን ያገኘነው መልስ የለም፣ ለሁሉም ግን አሳውቀናል ይሄ እንግዲህ የሀገራችን የፖለቲካ አባዜ ስለሆነ በራብ አድማውም መልስ እናገኛለን ብለን ጠብ ሳይሆን ህዝባችን እንዲረዳ እንዲረዳና እንዲያውቅ አቶ ሙሉጌታ አበበ የመላ ኢትዮጵያ አንድነት ድርጅት ምክትል ፕሬዚደንትና የተቃውሞ አስተባባሪ ኮሚቴ አባል ናቸው። በአብይ ርዕስ ዘገባ ይዘናል። ቆንጅት አርዕስተ ዜናውን ታሰማናለች። በእስር ላይ የሚገኙት የአማራ ብሔራዊ ንቅናቄ አብነ አመራሮችና አባላት በረሃብ አድማ ላይ ቆይተው ዛሬ ምግብ መጀመራቸው ተገለጸ። ሞዛምቢክ ከቅኝ አገዛዝ ነፃ ከወጣችበት ጊዜ አንስቶ ሀገሪቱን ሲያስተዳድር ለቆየው ገዢው ፍሬሊሞ ፓርቲ የመጀመሪያ ግዙፍ ፈተና ይሆናል በተባለ ሂደት ዛሬ ምርጫ እያካሄደች ነች። የሚሉትና ሌሎችም አሉን። አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በእስር ላይ የሚገኙት የአማራ ብሔራዊ ንቅናቄ አብን አመራር አባላት ለአራት ቀናት በረሃ ባድማ ላይ ቆይተው ዛሬ ማቆማቸው ተገልጿል። በፖሊስ አባላት ማስፈራሪያና ዛቻ እየደረሰብን ነው፣ የፍርድ ቤቱም ሂደት የፍርድ ሂደቱም በአግባቡ እየታየ አይደለም ብለዋል። የፓርቲው ሊቀመንበር ዶክተር ደሳለኝ ጫኔ ዛሬ ለአሜሪካ ድምፅ በሰጡት ቃል ከመሪዎቹ መካከል የአብን የሕዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ እንዲሁም የጽህፈት ቤቱ ኃላፊ አቶ በለጠ ካሳና የምክር ቤቱ አባል አቶ ሲሳይ አልታሰብ ይገኙበታል። አስቴር ምስጋናው ከባህር ዳር ተጨማሪ አላት። የንቅናቄው ሊቀመንበር ዶክተር ደሳለኝ ጫኔ ዛሬ ለአሜሪካ ድምጽ በሰጡት ቃል የንቅናቄው ከፍተኛ አመራሮችንና አባላትን እንዲሁም ሌሎች የአማራ ብሔር ተወላጆች ከሰኔ 15 ጥቃት ጋር በተያያዘ ተጠርጥረው በእስር ላይ ይገኛሉ። ተጠርጣሪዎቹ በእስር አራት ወራትን ቢያስቆጥሩም የተቀላጠፈ ፍትህ እንዳላገኙና በእስር ቤቱ በደህንነት ስጋት ውስጥ በመሆናቸው ተቃውሟቸውን በረሃብ አድማ ለመግለጽ ተገደዋል ነው ያሉት። ባለፉት አራት ቀን በእስር ላይ አማራዎች እና የአብን አመራሮች አባላት የረሀብ አድማ አድርገው ነበር። ምክንያታቸው እንግዲህ ካያያዛቸውና ፍርድ ሂደታቸው ጋር የተያዘ ነው። አንደኛ የሕይወት ደህንነት ስጋት አለብን ነው። በተደጋጋሚ በፖሊስ የሚፈጸምብን ትንኮሳ አለ፣ ዛቻና ማስፈራሪያ ይደርስብናል። እንደገና በተለያዩ ጊዜ መብቶቻችን ስንጠይቅ፣ የረሀብ አድማ ለማድረግ ስንሞክር ለምን አስት ታደርጋላችሁ፣ እርምጃ ይወሰድባቸዋለን የሚል

ቁጥራቸው ሀያ ሶስት የሚሆኑ የአብን አመራሮችና አባላት የደራ አማራ ማንነት ኮሚቴዎች፣ አክቲቪስቶች እና ጋዜጠኞች እንዲሁም ሌሎች የአማራ ብሔር ተው ዛሬ ምግብ መጀመራቸውን ነው ዶክተር ደሳለኝ የተናገሩት። ዛሬ ምግብ ገብቶላቸዋል፣ ተቀብለ ተመግበዋል። ከረሃብ አድማው ጋር በተያያዘ የንቅናቄው የህዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ ታመው እንደነበርና ሕክምና ተከታትለው መመለሳቸውንም ዶክተር ደሳለኝ አረጋግጠዋል። በጉዳዩ ዙሪያ የአዲስ አበባ ከተማ አስተዳደር ፖሊስ ኮሚሽን መልስ እንዳገኘው የመመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴር እናመሰግናለን ለዘገባው። የሱዳን የሽግግር ሉዓላዊ ምክር ቤት ነማት አብደላን የመጀመሪያዊቱ የሀገሪቱ ሴት የጠቅላይ ፍርድ ቤት ፕሬዝደንት አድርጎ መሾሙ በሀገሪቱ ህዝብ ዘንድ በስፋት ተቀባይነት አግኝቷል። በአረቡ ዓለምም የመጀመሪያ ናቸው። ኔማት አዲሲቱ ተሸሚ ከአሁኑ ሹመታቸው በፊት ባለፈው ነሐሴ ወር ወታደራዊና ተቃዋሚዎች የስልጣን ክፍፍል ስምምነት ከተፈራረሙ ከጥቂት ጊዜ በኋላ ለጠቅላይ ፍርድ ቤት ዋና ዳኝነቱ ስልጣን ታጭተው ነበር። ይሁን እንጂ አዲሱ የስራ አስፈጻሚ አካል በሳቸው ምትክ ለቦታ ወንድ ዳኛ መርጦ ነበር። ከዚያ በኋላ በተከተለው ህዝባዊ ተቃውሞ አስፈጻሚው አካል ያን ውሳኔውን ቀይሮ ነው ኔማት አብደላን የሾማቸው። ሞዛምቢካውያን ዛሬ ለምርጫ ወጥተዋል። ምርጫው ሞዛምቢክ ከቅኝ አገዛዝ ነፃ ከወጣችበት ጊዜ አንስቶ እያስተዳደራት ስላለው ፍሬሊሞ ፓርቲ የመጀመሪያው ግዙፉ ፈተና ይሆናል እየተባለ ነው። የአገሪቱ ፕሬዚደንት ምርጫው በቅርብ ክትትል እየተካሄደ ነው ቢሉም፣ ሲቪል ማኅበራት ግን በሺዎች የሚቆጠሩ የምርጫ ታዛቢዎች የፍቃድ ማረጋገጫ ተነፍገዋል ሲሉ ይደመጣሉ። ቶም ቤከር ከ ጫይ ጫይ ሞዛምቢክ ያጠናቀረውን አጠር ያለ ዘገባ አሉላ ከበደ ያቀርበዋል። ዛሬ ሞዛምቢካውያን ድምጻቸውን ለመስጠት ወደ ምርጫ ጣቢያዎች ሲሄዱ ገዢው የፍሬሊሞ ፓርቲ የመጀመሪያው ብሔራዊ ምርጫ ከተካሄደበት እንደ አውሮፓውያን የዘመን አቆጣጠር 1994 አንስቶ በታሪኩ ለመጀመሪያ ጊዜ ከተቃዋሚው የሬናሞ ፓርቲ ብርቱ ፉክክር ጠብቆታል። ይሁንና በሰሜኑ የአገሪቱ ክፍል እየበረታ የመጣው የሸማቂዎች ጥቃትና እንዲሁም በደቡብ የቅድመ ምርጫ ዘመቻ ላይ በነበሩ ወገኖች ላይ መሰል ጥቃት ቢከፈትም ፕሬዚዳንቱ ፊሊፔ ኒሱ ግን ሞዛምቢክ ሰላምን መርጣለች ሲሉ ነው እየታየ ነው የተባለውን ቀውስ ያስተባበሉት። ሞዛምቢክ እውን ለማድረግ ከወሰነቻቸው ጉዳዮች አንዱ አሉ፣ ፕሬዝዳንቱ ሞዛምቢክ እውን ለማድረግ ከወሰነቻቸው ጉዳዮች አንዱ ሰላም ነው። ይህም ማለት ብጥብጥን ማስቀረት እናም እስከ ወዲያኛው የሞዛምቢክ ባህል አካል ሆኖ እንዲቀጥል ማድረግ ነው ያሉት ኑሲ፣ አያይዘውም ምርጫዊ ታዛቢዎች የቅርብ ክትትል አልተለየውም ያሉበትን ጨምሮ ይህን አስተያየታቸውን የሰነዘሩት በዋና ከተማይቱ ማፑቶ ከሚገኝ አንድ የምርጫ ጣቢያ ድምጻቸውን በሰጡበት ወቅት ነው። ይህ በንዑስ አክሩ ከተካሄዱ ምርጫዎች ሁሉ ሁነኛ የምርጫ ታዛቢዎች ክትትል የተደረገበት ነው አሉ ፕሬዚዳንቱ። ያለፈውን የብሔራዊ ምርጫ ለመታዘብ የተሰማሩት የምርጫ ታዛቢዎች ቁጥር አስር ሺህ ነበር። አሁን ግን አርባ ሺህ ሰዎች ምርጫውን እየታዘቡ ነው ሲሉም አክለዋል። ለወትሮው የገዢው ፓርቲ ጠንካራ ይዞታ በሆነችው የጋዛ አውራጃ ባለሥልጣናቱ ፍቃድ የሰጡት ለአንድ ሺህ የምርጫ ታዛቢዎች ብቻ መሆኑን ተንታኞች ይናገራሉ። ይህም ከሚጠበቀው ለከፊሉ ያህል ብቻ መሆኑ ነው ያሞነ ይህ በምርጫው የፍሪሊሞ ፓርቲ ትልቋ የነዳጅ ላኪ አገር ለመሆን የተቃረበችውን ደቡባዊ አፍሪቃዊቱን ሞዛምቢክን ለቀጣይ ዓመታት የመምራት እድል የሚሰጥ እንደሚሆን በስፋት ቢጠበቅም ኦፊሴላዊው የምርጫ ውጤት ግን ምርጫው ከተጠናቀቀ ሁለት ሳምንታት በኋላ ነው የሚሰማው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቱርክ ሰሜን ሶሪያ ውስጥ ገብታ የምታካሂደውን ጥቃት እንድታቆም ግፊት እያደረጉ ናቸው። ፕሬዚደንቱ ተዋጊዎቹ ወገኖች ተኩስ አቁም ስምምነት እንዲያደርጉ እያሳሰቡ ሲሆን፣ በቱርክ ባለስልጣናት ላይ ማዕቀቦችን ደንግገዋል። ትራምፕ በምክትል ፕሬዚደንት ማይክ ፔንስ የሚመሩ መልእክተኞች ወደ አንካራ ተጉዘው ለጉዳዩ መፍትሄ በመፈለግ ረገድ እንዲረዱ ሊልኩ እንዳቀዱን የተነገረው ፕሬዚደንቱ እነዚህን እርምጃዎች የወሰዱት ታዲያ ቱርክ ከሶሪያ ጋር በሚያዋስናት ድንበር ላይ በአሸባሪነት ከምትወነጅላቸው ኩርዶች የሚለይ ቀጣና ልትከልል ለረጅም ጊዜ ይዛው የቆየችውን እቅድ ተግባራዊ ልታደርግ መሆኑን ዋይት ሀውስ ይፋ ማድረጉ ከባድ ነቀፌታ ካስከተለ በኋላ ነው። የሶሪያ ዲሞክራሲያዊ ኃይሎች ቱርክ ዘልቃ በከፈተችው ጥቃት ግፊት የተነሳ ከሶሪያ መንግስት ጋር ስምምነት ላይ እንደደረሱ ተገልጿል። በዚህም የሶሪያ መንግስት ወታደሮች ከበርካታ ዓመታት በኋላ ለመጀመሪያ ጊዜ ሰሜን ምስራቃዊው የሀገሪቱ ክፍል ገብተዋል። ትናንት ሰኞ ማንጅቢል የምትባለው ከተማ መግባታቸው ሲገለጽ የዩናይትድ ስቴትስ ወታደራዊ ቃል አቀባዮች እንዳስታወቁት በዚያች ከተማ የነበሩት አሜሪካውያን ወታደሮች ከተማየቱን ለቀው ወጥተዋል። ትናንትና ፕሬዚደንት ትራምፕ ከቱርኩ ፕሬዚደንት ረጀፕ ታይፕ ኤርዶዋን ጋር ተነጋግረዋል። ዩናይትድ ስቴትስ እስላማዊ መንግስት ቡድንን በምትወጋበት ጊዜ ከጎኗ የተሰለፈውንና አብዛኞቹ አባላቱ ኩርዶች ከሆኑት ከሶሪያ ዲሞክራሲያዊ ግንባር መሪ ጀነራል ማዝሉም ኮባኒም ጋር መነጋገራቸው ተገልጿል። በመጪው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ለመወዳደር የዴሞክራቲክ ፓርቲው እጩ ለመሆን እየተፎካከሩ ያሉ አስራ ሁለት ተቀናቃኞች ዛሬ ይከራከራሉ። ክርክሩ የሚካሄደው ኦሃዮ ግዛት ውስጥ በሚገኘው የዌስተርቪሉ አደርባይን ዩኒቨርሲቲ ውስጥ ነው። የዛሬው ካለፈው ሰኔ ወዲህ ሶስተኛ የዴሞክራቶቹ እጩ ተፎካካሪዎች ክርክር ሊሆን ነው። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ኸርትዝ በ25 ሜትር ባንድ በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ጥቅምት 4 2012 ዓ ም ምሽት ፕሮግራም ነው። ዝግጅቶቻችንን በአሃዱ ራዲዮ 94.3 ላይን በቀጥታ መከታተል ትችላላችሁ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ ይሆናል የምንሸጋገረው። በቅድሚያ የዕለቱ አብይ ርዕስ አዲሱን የምርጫና የፓርቲዎች ሕግ የተቃወሙ ፓርቲዎች ነገና ከነገ በስቲያ እናደርገዋለን ብለው የነበረውን የረሃብ አድማ ማስተላለፋቸውን አስታውቀዋል። አዋጁ በሕገ መንግሥት ዕውቅና የተሰጣቸውን መብቶች ይጥሳል ብለዋል ፓርቲዎቹ። መለስካቸውን ማህዘር ዝርዝሩን ይዟል። በቁጥር ሰባ እንሆናለን የሚሉ ተፎካካሪ ፓርቲዎች የጋራ አስተባባሪ ኮሚቴ ዛሬ ባወጣው ጋዜጣዊ መግለጫ ጥቅምት አምስትና ስድስት ቀን 2012 ዓ ም በአደባባይ እናካሄዳለን ያሉትን የረሃብ አድማ ለሌላ ጊዜ ማስተላለፋቸውን አስታወቁ። የኮሚቴው የጽሑፍ መግለጫ እንደሚያብራራው ይህ የተቃውሞ መገለጫ ነው የሚለውን የረሃብ አድማ ለጥቅምት 25ና 26 2012 ዓ ም እንድትላለፍ የወሰነው አሁን በሀገሪቱ በተለያዩ አካባቢዎች በተፈጠረው አለመረጋጋትና ሁከት ምክንያት እንዲሁም በሌሎች ተጨማሪ ምክንያቶች ነው ይላል። የፓርቲዎቹ የጋራ አስተባባሪ ኮሚቴ ጸሐፊ አቶ ገረሱ ገሳ የኢፌዴሪ የሕዝብ ተወካዮች ምክር ቤት በ2012 ዓ ም የስራ ዘመኑ የመጀመሪያ የስራ ቀናት አዋጁን መልሶ የማያይና የመንግስት አካላት ፓርቲዎችን አነጋግረው ችግሩን ለመፍታት የማይሞክሩ ከሆነ በቀጥ የተለያዩ ሰላማዊ የትግል ስልቶችን በመከተል ተከታታይነት ያለውን የድምጻችን ይሰማ የተቃውሞ እንቅስቃሴ ከጥቅምት አምስት ቀን 2012 ዓ.ም ጀምሮ እንደምናካሄድ ቢገለጽም አስተባባሪ ኮሚቴው በሀገሪቱ ውስጥ በተፈጠሩ ችግሮች ምክንያት ለጥቅምት አምስትና ስድስት ቀን 2012 ዓ.ም የያዝነውን የራብ አድማ ተቃውሞ ቀን ወደፊት ለማሸጋሸግ ተገደናል። የኮሚቴው መግለጫ እንደሚለው ከሆነ የተወካዮች ምክር ቤት በአስቸኳይ ስብሰባው ያጸደቀው ይህ አዋጅ እንዲሻሻል እስከ ዛሬ ድረስ ያደረጋቸው የተለያዩ ጥረቶችም አልተሳኩም። የመላ ኢትዮጵያ አንድነት ድርጅት ምክትል ሊቀመንበርና የኮሚቴው አባል አቶ ሙልጌታ አበበ ይህንን በተመለከተ ተጨማሪ ማብራሪያ ሰጥተዋል። ደብዳቤ ጽፈን ለምክር ቤት፣ ለጠቅላይ ሚኒስትር፣ ለፕሬዝዳንቷ፣ ለሁሉም ደብዳቤ ጽፈን እስካሁን ያገኘነው መልስ የለም። ለሁሉም ግን አሳውቀናል። ይሄ እንግዲህ የሀገራችን የፖለቲካ አባዜ ስለሆነ በራባ ድመውም መልስ እናገኛለን ብለን ጠብቀን ሳይሆን፣ ህዝባችን እንዲረዳና እንዲያውቅ ይህ በግድ የተጫነበት አዋጅ ሊያደራጀው ሊያሳተፈው ነፃ ምርጫ ሊያደርግ የሚችል እንዳልሆነ ምርጫው ላይ ራሱ ነፃና ታማኒ ምርጫ ለማድረግ ህዝቡ የፈለገውን የወደደውን ለመምረጥ የሚያስችል አዋጅ አይደለም እያልን ስለሆነ ከህዝቡ ጋር እየተነጋገርን የምንወስነው ነው የሚሆን። በመግለጫው የተገኙት ጋዜጠኞች ለኮሚቴው የተለያዩ ጥያቄዎች ሰንዝረዋል። በተለይም በቁጥር ከሰባ እንደማያንሱ የሚናገሩት እነዚህ ፓርቲዎች በአሁኑ ጊዜ ስለ ራሳቸው እንጂ ስለ ሀገሪቱ ወቅታዊ ችግሮች አያነሱም የሚል ትችት እንደሚደመጥ በማስታወስ የኮሚቴው ምላሽ ምን እንደሆነ ጠይቋል። አቶ ሙሉጌታ ይህ ጥያቄ የሕዝብ እንጂ የፓርቲዎች ብቻ ጉዳይ እንዳልሆነ ገልጸዋል። ፓርቲዎቹ ለመቋቋም የተጠየቁትን የአባል ቁጥር ለማሟላት ችግር እንደሌለባቸው ተናግረው ጉዳዩ ህገ መንግስታዊ የመደራጀት መብትን የማስጠበቅ ጥያቄ እንጂ ሌላ አይደለም ሲሉ ያስረዳሉ። አዋጁ አንደኛ ህገ መንግስቱን ያሰራ ነው። ዜጎች በየትኛውም አግባብ መደራጀት ይችላሉ ብሎ በህገ መንግስት የተፈቀደውን ከአስር ሺህ በታች ግን አትችልም ተብሎ በአዋጅ ተከልክሏል። ሁልጊዜ እኛ ሀገር የሚወጣው አዋጅ ህገ መንግስቱን እየዘጋ የሚሄድ አዋጅ ስለሆነ ነው የስረ ሽብር አዋጅም እንዲህ አይነት ትርጉም የነበረውና ብዙ ዋጋ ያስከፈለ እንደሆነ ታውቁታላችሁ። ህገ መንግስቱ በመደራጀትም ላይ ከ10 50 ብሎ አላስቀምጥም። ዜጎች ባመኑበት በፈለጉት መንገድ ተደራጅተው ሀሳባቸውን በነፃነት የመግለጽ መብት አላቸው ይላል። ይህ አዋጅ ደግሞ ከሺህ በታች አይቻልም ብሏል። ከዚያ በታች ያለው መብቱ ተከልክሏል ነው እንጂ የእኛ ጉዳይ እንዳልሆነ ቢወሰድ ጥሩ ነው ብዬ ነው ወስደው። አዲሱ የፓርቲዎች ህግ በተወካዮች ምክር ቤት ከመጽረቁ በፊትና በኋላም በሀገሪቱ ውስጥ አሉ ከሚባሉት በመቶ የሚቆጠሩ ፓርቲዎች መካከል እነዚህ ፓርቲዎች ተቃውሟቸውን ሲያሰሙ እንደነበረ አይዘነጋም። መለስካቸው አምሃ፣ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የሶማሌ ክልል መንግስት ከአጎራባች የአፋር ክልል በሚነሱ ታጣቂዎች ጥቃት ካለፈው ታኅሣሥ ጀምሮ ከ270 በላይ ንጹሐን ሶማሌዎች ተገድለዋል ሲል አስታወቀ። ባለፈው ቅዳሜ ተከስቶ በነበረ ግጭትም ከ30 በላይ የሶማሌ ክልል ተወላጆች በሶስት ቦታዎች መገደላቸውንና የቆሰሉ ሶማሌዎችም በቢኬ ሆስፒታል እንደሚገኙ ተነግሯል። ዞን የሲቲ ዞን አስተዳዳሪ አቶ ኡመር አብዲ በሰጡት ጋዜጣዊ መግለጫ በዚህ ረገድ የመገናኛ ብዙሃን ሚዛናዊ ዘገባ እየዘገቡ አይደሉም ሲሉ ወቅሰዋል። በተያያዘ በዛሬው እለት በአፋር ክልል ልዩ ልዩ ከተሞች የተቃውሞ ሰልፎች መካሄዳቸውን አክሎ አዲስ ቸኮል ዝርዝሩ ልኳል። በሶማሌ ክልል የሲቲ ዞን አስተዳዳሪ አቶ እመር አብዲ ለመገናኛ ብዙሃን እንዳስታወቁት ባለፈው ዓመት ታህሳስ ወር ሶማሌ የሚበዛባቸው ሶስቱ በአፋር ክልል ስር የተካለሉ ቀበሌዎች ነዋሪዎች ያነሱትን የመብት ጥያቄዎች በጉልበት ለማፈን እርምጃ መውሰድ ከጀመረ ጊዜ ጀምሮ 273 ሶማሌዎች መገደላቸውንና ሌሎችም ጉዳቶች መድረሳቸውን አስታውቀዋል። እስካሁን ድረስ በዚህ ግጭት ከእኛ ብቻ 273 ሰው ሞቷል። 313 ሰው ቆስሏል እንስሳት ተዘርፏል። 250 የአርብ ወታደር ቤቶች ተቃጥለዋል። 13 ሺህ የሚሆኑ ቤተሰብ ከዛ አካባቢ ተፈናቅለዋል። ሰሞኑን የመገናኛ ብዙሀን መነጋገሪያ በሆነው የቅዳሜው ግጭትም ሰላሳ ሶማሌዎች መገደላቸውን ነው አቶ መር የሚያስረዱት። የቆሰለው እስከ 50 ድረስ ነው። አሁን 20 ሰው አትልስ ሚኒመም 20 ሰው ከባድ ጉዳት የደረሰባቸው ቢኪ ሆስፒታል ሄደህ ቸክ ማድረግ ትችላለህ በአሁኑ ሰዓት። በሰሞኑ ጥቃት የጅቡቲ መከላከያ ሰራዊት አባላትም ተሳትፎበታል፣ የተባለው ግጭቱ የተካሄደበት ቦታ ከጅቡቲ ከ250 ኪሎ ሜትር በላይ የራቀ መሆኑን ባለመገንዘብ እና ጅቡቲም ነዋሪዎቿም ሆነ የመከላከያ ሰራዊቷ ካፋር እና ሶማሊያ ተወጣጣ መሆኑን ባለመገንዘብ የተሰጠ አስተያየት ነው ብለዋል። በማህበራዊ ሚዲያዎች እየተዘዋወሩ ስላሉት የጅቡቲ ፓስፖርትና የልዩ ኃይሉ መታወቂያዎችም አቶ መድ የሚሉት አላቸው። አሁን በጅቡቲ አንድም መለያ ልብስ ሶሻል ሚዲያ አላቀረቡ፣ አንድ የአንድ ልጅ ፓስፖርትን ያቀረቡት እሱ ደግሞ ፓስፖርቱ ተማሪ ነው የሚለው ምንም አይነት ኢንፎርሜሽን የለኝም። መንገድ ላይ አሁን ከአምስት በላይ ጅቡቲኖች ሞቷሉ። ከሙፌትም ይሄ ኢትዮጵያ መንግስት የሚያውቆ ነው። በየጊዜው መንገድ ያስቆሙ ሹፌሮችን እየገደሉ ይህ የታወቀ ነው። አሁን ያቀረቡት ልዩ ኃይል ነው። ልዩ ኃይል ባለፈው እንትን አለ። አሁን ጎዳ አካባቢ ተከሰተ ያለ ፖሊ ልዩ ፖሊስ እና ህዝቡ ተጋጨ። የተፈነከቱ፣ የቆሰሉ ልዩ ፖሊሶች ነበሩ። በወቅቱ የልዩ ሀይል ዌብሳይት ካሁን በፊት ህዝብን ሲገል የነበረ ሲያሰቃይ የነበረ ፖሊስ ዛሬ እየተመታ ነው በሚል የህዝቡን ሃሳብ ለማስቀየር ያቀረባቸው ፎቶዎች ነው። ብሩ ግን አፋር ሚዲያ ምንድነው የቀረበው? ያው ሊፖሊስ የለም እየተባለ አሁን ማስረጃ አምጥተናል፣ መግባቱን ቆስለኞች ምን ያሉ ግን የዛኛው ነው። አሁን ጎሬ ላይ ቆስሉ እነዚህ አሁን እነዚህ ኃይሎች እኔ አላቃቸውም። ባለፉት ወራት እየተካሄዱ ያሉ ጥቃቶች አብዛኞቹ ወደ ሶማሌ ክልል እስከ ሰባ ኪሎ ሜትር ወደ ውስጥ በመግባት የተፈጸሙ ናቸው ያሉት አቶ ኦመር በአሁኑ ሰዓትም በአፋር ልዩ ኃይል ቁጥጥር ስር የሚገኙ በርካታ የሶማሌ ክልል ይዞታዎች አሉ ብለዋል። የሶማሌ ክልል ልዩ ኃይል ግጭት ወደ ተከሰተባቸው አካባቢዎች አለመንቀሳቀሱንም የመከላከያ ሰራዊት ጭምር ያውቃል ብለዋል። በሶማሌና አፋር ክልሎች መካከል ተፈጥሮ የነበረውን አለመግባባት በሰላማዊ መንገድ ለመፍታት ብዙ ጥረቶች መደረጋቸውንና የሶማሌ ክልል አሁንም ዝግጁ መሆኑን ያስታወቁት አቶ እምር በቀድሞው የአብዲሌ አመራር ወቅት የሶማሌ ክልል ሲያቆረቆዙ ነበሩ ያሏቸው ጡረተኛ ጀኔራሎች እንዲሁም በትጥቅ ትግል የነበሩት የአርዱፍና ጉጉማ ታጣቂዎች ከአፋር ልዩ ኃይል ጋር በመሆን አካባቢው ሰላም እንዳይሰፍን እያደረጉ ናቸው ሲሉ ከሰዋል። አቶ ኡመር የመገናኛ ብዙኃንም እውነታውን መርምረው ከመዘገብ ይልቅ ስለ ሶማሌ ኢትዮጵያዊነትና ሰላማዊነት የተዛባ አመለካከት እንዲሰርጽ እያደረጉ ነው ሲሉ ወቅሰዋል። በተያያዘ በዛሬ ዕለት በአፋር ክልል ልዩ ልዩ ከተሞች የሚገኙ ነዋሪዎች ሰላማዊ ሰልፍ አካሂደዋል። ስለ ሰልፉ የሰመራ ነዋሪው አቶ ከድር አህመድ እንዲህ ብለዋል። ሰልፊ አዋሽ እና አሚባላ፣ ገዋኔ፣ ቆነባ ተደርገዋል ካፉ በምን ምክንያት ነው ሰልፍ የተደረገው? ምን ተባለ? ባለፈው ቅዳሜ ሌሊት ጀቡቲ ሰርጎ በገቡ ታጣቂዎች በአፋር ንጹሐን ዜጎች ላይ ግድያ ወንጀል ተፈጽሞ ነበር። ዛሬ ሰልፍ ዋና ወንትም መከላከያ ሚኒስቴር በኩል የወጣው መግለጫ እንደተመለከተ ዜጎች እየሞቱ የሌላም ጠበቃ በመሆን ሳያጣሩ የተሰጠው መግለጫ ከእውነት የራቀ መሆኑንና የአፋር ሕዝብ እንደ ሕዝብ እንደ ኢትዮጵያ አካልነቱ መብቱና ማንነቱ እንዲከበርለት ነው የምጠይቀው። ምክንያቱም በተለያዩ ጊዜ በሚደረጉ ሰርጌ ጎቦች ተደጋጋሚ የሆነ የለውስ ጊዎች የጅምላ ጭልጫዎች እየተካሄዱ ስለሆነ ይህን ደግሞ በአስቸኳይ የሚመለከተው አካል መፍትሄ እንዲሰጡበት የሚል ሰልፎች ናቸው በብዛት የወጡት ዛሬ። አቶ ከዲር አያይዞም የፊታችን ሐሙስ በክልሉ መዲና ሰመራ ተመሳሳይ ሰልፍ ይካሄዳል ብለዋል። ባለፈው ቅዳሜ አፍደም አካባቢ ተከስቶ በነበረ ጥቃት 18 የአፋር ክልል ሰላማዊ ነዋሪዎች መገደላቸውን በትላንትናው ዕትም መዘገባችን ይታወሳል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን እናመሰግናለን ከድሬዳዋ። የመጽሔት ክፍለ ጊዜያችን ይቀጥላል። ባለፈው ቅዳሜ በቦረና እና በምስራቅ ጉጂ ስድስት ሰዎች በኦሮሞ ነጻነት ተዋጊዎች መገደላቸውን ነዋሪዎች ለአሜሪካ ድምፅ ተናገሩ። ከመካከላቸው የጸጥታ ጠባቂ ሚሊሺያዎች እንዲሁም ነዋሪዎች እንዳሉባቸው የአካባቢው አስተዳደር ገልጿል። ገልሞ ዳዊት ተጨማሪ አለው። ቅዳሜ ጥቅምት አንድ 2012 ዓ ም በምስራቅ ጉጂ ዞን ጉሜ ኤልደሎ ወረዳ ሁለት ሰዎች እንዲሁም በዳስ ወረዳ ቦረና ዞን አራት ሰዎች በኦሮሞ ነጻነት ሸማቂዎች መገደላቸውን ነዋሪዎች ለአሜሪካ ድምፅ ተናግረዋል። በምስራቅ ጉጂ ዞን ጉሜ ኤልደሎ ወረዳ ተፈጸመ ስለተባለው ግድያ አንድ ነዋሪ ሲያብራሩ ታጣቂዎቹ የዘጠኝ ልጆች አባት የሆኑትን አቶ ዱበ ሊበን የተባሉ ነዋሪን አግተው ሲወስዱ የአካባቢው ሚሊሻ ለማስለቀቅ ሲሞክር ሁለቱንም ገለው ሄደዋል ብለዋል። ይህ አቶ ዱበ ሊበን ልጅ ስለ አባቱ ግድያ እንዲህ ያብራራል። ቆን መን ድሪያ በ ን ባድያ ማ ሳ ለቆ ማ ች መኑም ባያ አባቴ የገጠር የእርሻ መሬት አለው። ከተማ ካለው ቤታችን ወደ ገጠሩ ቤት ለስራ ነበር የሄደው። እዚያው ገጠር ባለው ቤት ውስጥ ቁርስ እየበላ እያለ መጥተው ከቤት ጎትተው አውጥተው ገድለውት ሄዱ። የአቶ ዱባ ልጅ አባቱ ዱባ ሊባን የ አምሳ ዓመት ሰው መሆናቸውን ገልጸው ግድያው ቅዳሜ ጠዋት ጉሜል ደሎ ቡልቡል ከተማ አልዱባ አሬሮ በሚባል ቦታ መፈጸሙን ተናግረዋል። ለአሜሪካ ድምፅ አስተያየታቸውን የሰጡት የጉሜል ደሎ ነዋሪዎች አሁንም በአካባቢው የጸጥታ ችግር እንዳለ ይናገራሉ። አቶ አብዲ ኩሌ የጉሜል ደሎ ወረዳ ጸጥታ ቢሮ ኃላፊ ናቸው። ቅዳሜ ዕለት ተከስተዋል ስለተባለው ግድያ ተጠይቀዋል። ወሮቲ ስኒ ቶኮ ጃርሲ አበቀበኛቲ መኑሚሳቲ ዱፈኒ ፉጠኒ የዚያን ቀን እሱ ብቻ አይደለም የተገደለው። ሼህ መሐመድ የሚባለው የአካባቢው ሚሊሺያ አባልም ከአባቴ ጋር ነበረ፣ እርሱንም ተኩሰው ገድለውታል። ሌላው በተመሳሳይ ቀን ማለትም ባለፈው ቅዳሜ ግድያ ያስተናገደው የቦረና ዞን ነው። ነዋሪዎች አሁንም በአካባቢው በኦሮሞ ነጻነት ሰራዊት ስም የሚንቀሳቀሱ ኃይሎች ቦረና ዞን አስወረዳ አራት የመንግስት የጸጥታ አስከባሪዎች በታጣቂዎች ተገለዋል ብለዋል። ሊበን ጃርሰው የአካባቢው ነዋሪ ነው። የዳስ ወረዳ ነዋሪው ሊበን ወንድሙና ሌሎች የተገደሉ ሰዎች ቅዳሜ ዕለት መቀበራቸውን ገልጸው አሁንም የአካባቢው ጸጥታ አለመሻሻሉን ይናገራል። አቶ ረሺድ ጉፉ በቦረና ዞን የዳስ ወረዳ አስተዳዳሪ ናቸው። አቶ ረሺድ በዳስ ወረዳ ግድያውን የፈጸሙ ሰዎች በቁጥጥር ስር ውለዋል ወይ ተብለው ተጠይቀው የአካባቢው ጸጥታ አስከባሪዎች ስራቸውን በመስራት ላይ ናቸው ሲሉ አጠቃላይ መልስ ሰጥተዋል። በምስራቅ ጉጂ ጉሜ ደለ ወረዳ እንዲሁም በቦረና ዞን ዳስ ወረዳ ስለተፈጸመው ግድያ አቶ አቁምሳ ጉቱ የኦሮሞ ነጻነት ሰራዊት ምክትል አዛዥ ተጠይቀዋል። ሎሊማ ሎሊ ሎሊ ወራና ከነዓፊ ከተገደሉት ሁለት ሰዎች አንዱ አረጋዊ ባለሀብት ነበሩ። ሁለተኛው ሰው ደግሞ ሽፍታ መጥቶ አካባቢውን ሲወር እንቅስቃሴ ስናደርግ በተፈጠረ የተኩስ ልውውጥ ነው የተገደለው። ሼኽ መሐመድ ሁሴን ይባላል። የ35 ዓመት ጎልማሳ ነበር። በጊዜው በአካባቢው የነበረው የመንግሥት የጸጥታ ኃይል የመከላከል እርምጃ ወስዷል። እኔም ቦታው ላይ ነበርኩ። በድርጊቱ የተሳተፉ ሁሉ ይጠየቃሉ። አቶ አቁምሳ በምስራቅ ጉጂ በተፈጸመው ጥቃት የተገደሉት የመንግስት ወታደሮች እንጂ የአካባቢው ነዋሪዎች አይደሉም ሲሉ አስተባብለዋል። የኦሮሚያ ጸጥታና ደህንነት ቢሮ በደቡብ ኦሮሚያ በሳምንቱ ማብቂያ ስለተፈጸመው ጥቃት ተጠይቀዋል። የቢሮው ምክትል ኃላፊ ኮሎኔል አበበ ገረሱ በደቡብና ምዕራብ ኦሮሚያ ያለው የጸጥታ ችግር አሁንም እንዳለ ገልጸው ቅዳሜ በጉጂና በቦረና ዞን ስለተፈጸመው ግድያ መረጃ እንደሌላቸው ገልጸዋል። ነገር ግን ታጥቆ በተለያዩ የኦሮሚያ ዞኖች የሚንቀሳቀሱ ኃይሎች ወደ ሰላማዊ ትግል እንዲመጡ የኦሮሚያ ጸጥታና ደህንነት ቢሮ እየሰራ ነው ብለዋል። የቦረናን ህዝብ እያጠቁ ያሉት ታጣቂዎች ናቸው። እነዚህ ታጣቂዎች በዳስ ወረዳ ቦርሌ ቀበሌ ማኅበር የአራት የጸጥታ አስከባሪዎችን ገድለዋል። ከተገደሉት አንዱ የአጎቴ ልጅ ነበረ። ሁለቱ የፖሊስ አባላት፣ ሁለቱ ደግሞ የቀበሌ ሚሊሻ ነበሩ። ኦባቡሌ ገልገሎ፣ ሶራና ደበሶ ዋሪዮ ይባላሉ። ኮሎኔል አበበ መንግሥት ጸጥታ የማስከበር ሥራውን አጠናክሮ ይቀጥላል ብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞ ዳዊትን እናመሰግናለን። ዘገባችን ይቀጥላል። ከፈረሰው የሰገን አካባቢ ህዝቦች ዞንና ከመዋቅር ጥያቄ ጋር በተገናኘ በደቡብ ክልል ቡርጂ ልዩ ወረዳ በተከሰተ ግጭት ቢያንስ 20 ሰዎች መገደላቸውን የአካባቢው ነዋሪዎች ተናግረዋል። ግጭቱ የተፈጠረው በወረዳ በነያ በተሰኘ ቀበሌ የገበሬ ማህበር ሲሆን መንስኤው የመዋቅር ጥያቄ መሆኑን ነዋሪዎች ለቪኦኤ በስልክ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት ልኮልናል። የግጭቱ መንስኤ የሰገን ዞን ከተበተነ በኋላ ቡርጂ ልዩ ወረዳ መሆኑን ተከትሎ የቡርጂ ልዩ ወረዳ መሆኑን በሚደግፉና በማይደግፉ ብሎም አዲስ ጎማዴ የተሰኘው ወረዳ ለማቋቋም በሚሹ ቡድኖች መካከል በተፈጠረ አለመግባባት ነው ተብሏል ግጭቱ ወደ ከፋ ደረጃ ደርሶ ለሰው ህይወት መጥፋት ምክንያት የሆነውም መንገድ በዘጉ በአካባቢ ወጣቶችና በጸጥታ ኃይሎች መካከል በተወሰደ የኃይል እርምጃ መሆኑን ነው ነዋሪዎች ለቪኦኤ በስልክ የተናገሩት የአካባቢ ነዋሪ የሆኑትና ስማቸው አቶ ምግባሩ ከበደ መሆኑን የገለጡት ግለሰብ እንዳሉት የግጭቱ መንስኤ የመዋቅር ጥያቄ ነው። አቶ ምግባሩ ከ20 በላይ የሚሆኑ ሰዎች መገደላቸውን ገልጦ በአካባቢው ሕዝብና በጸጥታ ኃይል መካከል በተደረገ የተኩስ ልውውጥም ሳይሞቱ እንዳልቀሩ ተናግሯል። የተፈጠረውን ግጭት ለማረጋጋት ወደ ስፍራው ባቅናው የልዩ ወረዳ ፖሊስ አባላት ላይ በተኮሰ ጥይትም አንድ አባል መሞቱና ሌላ የመከላከያ ሰራዊት አባል መጎዳቱንም ጠቁመዋል። የሰገን አካባቢ ህዝቦች ሲዞን ሸርሶ ነበረ። መዋቅሩ ሲሸርስ አሁን ሌላ ወደ ኮንሶ ሌላ ወደ ቡርጂ ምናምን ተብሎ ነበረ። ጉማይዴ ደግሞ የራሱን ልዩ ወረዳ ጠይቆ ነበር። ከዚህ የተነሳ አሁን ለጉማይዴ ልዩ ወረዳ አይሰጥም ሲባል ጉማይዴ ደግሞ እስከ መጨረሻ አሁን ይኸው አስራ ሰባቱ ቀበላት አንድ ላይ ሆነው አንገዛም፣ በቡርጂ በኩል ያሉ ለቡርጂ አንገዛም፣ በዚህ በኮንሶ በኩል ያሉ ለኮንሶ तरह मारो बी वी गुमारी दगगासी दग्गासी मैं हतर गीछे मेरा मैं कलाघा डाले सब वालू लगे जुना भी హాయా సు బయని బుమే మెహని సరే గారు በነስር እንድትተዳደሩ ብሎ እርምጃ ለመወሰድ ሲል አንገዛም ብለው ነው ከራሳቸው ላይ ምላሽ የሰጡ። በዚህ ምክንያት ነው አሁን በነያዎቹ ፖሊስ ስለገደሉ የቡርጂ ፖሊስ ስለሞተ፣ አሁን በዛ ምክንያት መከላከያ ገብተው ብዙ ሰው ገደለ። መጀመሪያ የሀይል እርምጃ የመወሰደው በነያ ውስጥ ያሉ የቡርጂ ህዝቦች ናቸው ማለት ነው። አዎ እነሱ በግድ ተገዙ ሲባል አሁን ግጭት ነበረ። በግጭቱ መሀል ፖሊስም ገባ መሰለ። በዛ መካከል ነው አሁን ፖሊሱ ሞተው፣ ፖሊስ ከሞተ በኋላ መከላከያ ለማረጋጋት ገብቶ እርምጃ ወሰደ ገብቶ እርምጃ ወሰደ። በቡርጂ ወረዳም የበነያ ቀበሌ ገበረ ማህበር ሊቀመንበር አቶ ደጀናይ በበኩል መሆናቸው የሟቾቹ ቁጥር 17 መሆናቸውን ነገር ግን ቁጥሩ ሊጨምር እንደሚችል ነው ተናገሩት። እሳቸውም ሁለት ልጆቻቸው ጠፍቶ የት እንዳሉ እንደማያውቁና በርካታ የቀበሌው ነዋሪዎችም ተደብቀው ጫካ ውስጥ መሆናቸውን በስልክ ለቪኦኤ ተናግረዋል። እርምጃ በመውሰድ ላይ ያለው የቡርጅ ልዩ ወረዳ ባለስልጣናትና የክልሉ እንዲሁም የአገር መከላከያ ሰራዊት አባላት ናቸው በማለትም ተናግረዋል። ጥያቄ ነው የጠየቀው። ቡርጂ ነን እንግዲህ ቡርጂን ብርቅት የተነሳ በመልካም አስተዳደር ና በአንድ አንድ መሰረተ ልማት ጥያቄዎች ባለመመለሱ አንፈልግም እኛ ምላሽ የምንሰጥ ቦታ ይቻ ይሻላል ብለው ጠሉ። በዚህ ምክንያት ነው አሁን የጦሪ በእኛ ላይ እየተነሳ ያለው። ዳካውስ ህጻናቶች እያለቁ ነው፣ ሴቶች እያለቁ ነው። ማነው ነው እንደዛ የሚያደርገው? ወረዳ ምራር ና ፖሊስ ና ፌደራል ፖሊስ ነው፣ መከላከያም አሉ አሉ። መቼ በአይና ሲገባ ብቻ ገና ሰፈር ላይ ሳይደርስ ሲተኩሲ ተጀመረ። በየቤታቸው አንዳንድ ቀንዳም ቀንዳ ጠንካራ ሰዎችን ዘ ነው ያስገድለው መንግስት። መቼስ መጠየቅ ስልጣን የሰጠው መንግስት ነው። ጠየቁ እንጂ አይበኒ ማላል ምላሽ እስከምናገኝ ጠብቁን ነው ክልሉ ምክር ቤትና በፌዴሬሽን ምክር ቤት የቡርጂ ወረዳ ህዝብ ተወካይ የሆኑት አቶ ከድር አደም እንዳሉት እስካሁን አስራ አምስት ሰዎች መገደላቸውን አረጋግጧል። ቡርጂ ወረዳ ላይ በናያ ቀበሌ ላይ ባለፈ የተከሰተ ከመዋቅር ጋር አደራጀት ጋር ተያይዞ የነበረ ችግር ነበረ። በዛ ችግር ምክንያት ክልሉ ህዝቡን ሳያወያይ ለአመራር በጫና ሊወረዳ ሁኑ ብሎ የሰጠበት ሁኔታ አለ። ያ ልዩ ወረዳ ደግሞ ጎማይደ ዙሪያ ያሉት አራቱ ቀበሌ ቢያንስ 30 ፐርሰንት የሚሆን የቡርጂ ህዝብ የሚኖሩት በዛ አራቱ ቀበሌ ላይ ነው። በነዛ አራቱ ቀበሌ ላይ የሚኖሩ ህብረተሰብ ይሄን አልተቀበለም። ልዩ ወረዳ አደረጃጀት ባለመቀበሉ እስካሁን ትምህርትም ያልተጀመረበት አንድም ትምህርት ቤት ያልተከፈተበት እና ምዝገባም ያልተካሄደበት ሁኔታ ነው ያለው። ይሄን ደግሞ ህብረተሰቡን ከክልልም ይሁን ከወረዳው ሄዶ ያወያየና ያነጋግር አካል የለም። ለምን ሆነ ሳይባል መከላከያና ፖሊስ ይዞ በመግባት ህብረተሰቡ ጋር አለመግባባት ተፈጠረ። ወደ 15 ሰው የሞተበት ሁኔታ አለ። ከአርሶ አደር ለተፈጠረው ችግር ተጠያቂው የክልሉ መንግስትና የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደኢህዴን ነው ስሉ ከሰዋል። ትልቁ ለዚህ ለሰው ሞት ተጠያቂም ለዚህ ግጭት በቡርጂ ብሔረሰብ መሀል ብቻ አይደለም፣ ባለፈ በደራሼ ብሔረሰብም እንዲ ህዝቡ የተቃጠለበት ሁኔታ ነው ያለውና ተጠያቂው ክልሉ ነው። በአግባቡ ዞኑን ሲያፈርስ ህዝቡን ሳያወያይ ያፈረሰበትና በጫና ተቀበሎ ያለበት ሁኔታ ስላለ ይሄ ለዚህ ትርምስ መፈጠርና፣ ሰው ሞት፣ ለንብረት መውደም፣ ለህዝብ መፈናቀል ተጠያቂው ክልሉ ነው። መረጃውን ለማጣራት ወደ ወረዳው የመንግስት ስራ ኃላፊዎችና ወደሚመለከታቸው አካላት ተደጋጋሚ ሙከራ ብናደርግም ምላሽ ሊሰጡን አልቻሉም። በመሆኑም አልተሳካም። እንዳገኘቸው የሚመለስበት ይሆናል። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። አመሰግናለሁ ዮናታን ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ከአሜሪካ ድምፅ ራዲዮ ጣቢያ በቀጥታ የሚተላለፍላችሁን የማክሰኞ ጥቅምት አራት 2012 ዓ ም ስርጭት ነው እየተከታተላችሁ ያላችሁት። ሶስት ሰዓት ከ33 ደቂቃ ነው አሁን አዲስ አበባ ላይ ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም አት ቪኦኤ አምሃሪክ ብላችሁ ከፌስቡክ ገጻችን ማግኘት ትችላላችሁ። በትዊተርም እንዲሁ አት ቪኦኤ ሃሽታግ ቪኦኤ አምሃሪክ ብላችሁ ሐሳባችሁን አንሸራሽሩ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ዶት ኤች ኦ አር ኤን ዶት ኤምኦ ቢአይ ላይ ማግኘት ትችላላችሁ። ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በ49 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡም እንጋብዛለን። እንዲሁም የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉና በጥራት ማዳመጥ ትችላላችሁ። አሃዱ ራዲዮ 94.3 ላይም ከምሽቱ 3 ሰዓት እስከ 4 ሰዓት በቀጥታ ይተላለፋል። ስርጭታችን ተከታተሉ። አብራችሁን ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና ቁንጅት አሰማናለች። በእስር ላይ የሚገኙት የአማራ ብሔራዊ ንቅናቄ አብን አመራሮችና አባላት ለአራት ቀናት ያህል በረሃብ አድማ ላይ ቆይተው ዛሬ ምግብ መጀመራቸው ተገልጿል። ለዚህ ምክንያቱ በፖሊስ አባላት ማስፈራሪያና ዛቻ እየደረሰባቸውና የፍርድ ሂደቱን በአግባቡ እየታየ አለመሆኑ እንደነበረ የፓርቲያቸው ሊቀመንበር ዶክተር ደሳለኝ ጫኔ ዛሬ ለአሜሪካ ድምጽ ተናግረዋል። ከአመራሮቹ መካከል የአብን የህዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ፣ የጽህፈት ቤቱ ኃላፊ አቶ በለጠ ካሳ እና የምክር ቤት አባል አቶ ሲሳይ አልታሰብ ይገኙበታል። ሩሲያንና አውሮፓን በሚመለከቱ ጉዳዮች የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አማካሪ የነበሩት ፊዮና ሂል ፕሬዚደንቱ ከስልጣን ለመወገድ በሚያበቃ ደረጃ የሚያስከስስ ጥፋት ፈጽመው እንደሆነ ለተያዘው ምክር ቤታዊ ምርመራ የምስክር ቃላቸውን ሰጥተዋል። በዩክሬን የዩናይትድ ስቴትስ አምባሳደር የነበሩት ማሪ ዮቫኖቪች ከአምባሳደርነቱ እንዲነሱ መደረጉን አጥብቀው ተቃውመው እንደነበረ ፊዮና ሂል አመልክተዋል። በዚህ የምስክርነት ቃላቸው ዩክሬን ላይ ጫና ለማሳደር የሚደረገው ሙከራ አሳሳቢ መሆኑን ለዋይት ሃውስ ነገረ ፈጆች እንዲያሳውቁ የቀድሞው የብሔራዊ ጸጥታ አማካሪ ጆን ቦልተን መመሪያ ሰጥተዋቸው እንደነበርም በዚሁ የምስክርነት ቃላቸው ተናግረዋል። ሂል የምስክርነት ቃላቸውን የሰጡት በዝግ ችሎት ይሁን እንጂ አሶሲየትድ ፕሬስ፣ ኒውዮርክ ታይምስ እና ዋሽንግተን ፖስት የተሰጠውን የምስክርነት ቃላቸውን በቅርበት የሚያውቁ ሰዎችን ዋቢ አድርገው ነው በዝርዝር የዘገቡት። ፊዮና ሂል ዋይት ሀውስን ባለፈው ሐምሌ እስከለቀቁበት ጊዜ ድረስ በፕሬዚደንት ትረምፕ የብሔራዊ ጸጥታ ምክር ቤት የአውሮፓና የሩሲያ ጉዳዮች ከፍተኛ ዲሬክተር ስለነበሩ የውጭ ፖሊሲው ቀረጻ ላይ ያለውን የጀርባ ወይም የውስጥ አሰራር ውስጥ አዋቂ እንደነበሩ ይነገራል። የተወካዮች ምክር ቤት የስለላ ኮሚቴ መጥሪያ እንደላከላቸውና የሚቀርቡላቸውን ጥያቄዎች ለመመለስ መዘጋጀታቸውን ነው ጠበቃቸው የተናገሩት። ምክትል ረዳት የውጭ ጉዳይ ሚኒስትር ጆርጅ ኬንትም ዛሬ ቃላቸውን ይሰጣሉ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዲፕሎማቷ ማሪ ዮቫኖቪች ባለፈው ሳምንት የምስክርነት ቃላቸውን ሲሰጡ የፕሬዝደንቱ የግል ጠበቃ ሩዲ ጁሊያኒ በአምባሳደርነት ክንዋኔ ላይ ወገዛ ከጀመሩ በኋላ ፕሬዝደንቱ ያን መሰረተቢስና የሐሰት ውንጀላ ተከትለው ከአምባሳደርነት አነሱኝ ማለታቸው የሚዘነጋ አይደለም። አመሰግናለሁ ቆንጂት ለሰዓቱ። አበይት ዜና የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሺያኑ ኦድሬስ ሬጅስ ነው። ዋና አዘጋጅ ትዝታ በላቸው ነች። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን ላኩልን። በኢሜይል ለምትጠቀሙ ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው። እያስተናገድናችሁ ያለ ነው ሶሎሞን አባትና እና። ዝግጅታችን ይቀጥላል። አብራችሁን ቆዩ። ኢትዮጵያ ለስደተኞች መጠለያ ከመሆኗ ጎን መብቶቻቸው ተከብረውላቸው በሀገሪቱ ውስጥ እንዲኖሩና መስራትም እንዲችሉ ሁኔታዎች እየተመቻቹ መሆኑን የስደተኞችና ከስደት ተመላሾች ኤጀንሲ ገለጸ። ኤጀንሲው ጉዳዩ ከሚመለከታቸው አካላት ጋር ዛሬ ውይይት አድርጓል። ጸሀይ ስደተኞችን ተቀብላ የማስተናገድ ልምድ ያላት ሀገር ናት። ነገር ግን በአሁኑ ጊዜ ስደተኞቹን ወደ ልማት በማስገባት ሰርቶ እንዲኖሩ ለማድረግ ቅድመ ዝግጅቱ ተጠናቋል ሲሉ የስድል ዳይሬክተር አቶ አዲሱ ቀበኔሳ ተናግሯል። በሰብአዊ ድጋፍ ምግብ፣ መጠለያ እና መሰረታዊ ፍላጎቶችን ብቻ ነበር የምንሰጠው። አሁን ወደ ልማት ስንመጣ ስደተኛው ሰርቶ ራሱን የሚችልበት ሁኔታ እንዲፈጠር ነው እየተፈለገ ያለው ከአካባቢ ሰው ጋር በመቀላቀል ራሱን ሰርቶ ራሱን ማኖር እንዲችል ከመንግስት ማስፈላጊውን ሰርቪስ እንዲያገኝ ነው የሰራን ያለ ነው። ዓለም አቀፍ ደረጃ ሀገራችንም ይህን ሂደት ተቀብላ ተግባራዊ እያደረገችን ያለችው ለባለፉት ሁለት ዓመታት። እንደውም ኢትዮጵያ ሀገራችን የዚህን አዲሱን አስተሳሰብ የአዲሱን የስደተኛ አያያዝ ና ድጋፍ አፕሮች እንደ ፓይለት ካንትሪ ተብላ ተመርጣ ላለፉት ሁለት ዓመታት ኤክስትራ ኤክስትራሲ ስትራይ ስናደርግ ነበር። በቅርብ ጊዜ ስደተኞችን አስመልክቶ የወጣ አዋጅ ለስደተኞች መጠለያና መሰረታዊ የሆኑ ነገሮችን ከማሟላት በተጨማሪ እንደ ማንኛውም የሀገሪቱ ነዋሪ ስራ ፈጥሮ ተቀጥሮ መስራትና የትምህርት እድል እንዲያገኙ እንዲሁም ከካምፕ ውጭ መኖር እንዲችሉ እየተመቻቸ ነው ብሏል። አቶ አዲሱም የስደተኛ አዋጅ በዓለም አቀፍ ደረጃ በጣም የተደነቀ ኢትዮጵያ የቆየ ስደተኛ የመቀበል ልምዷን ፍላጎቷንና ኮሚትመንቷን በድጋሚ እንደ አዲስ ያረጋገጠችበት ሆኑ የተወሰደው የሪፎርም ገቨርንመንትም ይህን ኮሚትመንት ያስቀጠለ በተለይም ደግሞ በጣም ህጋዊ መሰረት እንዲኖር ያደረገ በመሆኑ እጅግ በጣም የተደነቀ ነው ያለው። ወደ ልማት ስናሸጋግረው ትልቅ እድል ብለኛ። ስደተኛ ድሮ አንዳንዱ እንደ ሸክም የሚያይዋል፣ እንደ መጥፎ እድል የሚያይዋል። አሁን ግን ስደተኛን ሆስት ማድረግ የልማት እድል ይፈጥራል ብለን ምናስብ ለስደተኛው ስራ እድል ስንፈጥር፣ ለሆስት ኮሚኒቲም ስራ እድል እንፈጥራለን። ስደተኛም ብቻ ተጠቃሚ የሚያደረግ የልማት ፕሮጀክት አይፈጸም ሀገራችን ላይ በአዲሱ አፕሮች አቋሚ ይዘን ሀገራችን እየተገበረችው ያለችው በዓለም አቀፍ ድጃ ስማማንበት ስደተኛን ስናገለግል፣ ስደተኛ ስንጠቅም የአካባቢ ማህበረሰብ መጥቀም አለብን። በኢትዮጵያ ከ ዘጠኝ መቶ ሺህ በላይ የሚሆኑ ስደተኞች ይኖራሉ፣ ያሉት የኤጀንሲው ጥናት ገቢ ማ ማሰባሰቢያ እና ፋይናንስ ቡድን መሪ አቶ ኪሮስ ክንፌ እስካሁን ከተለያዩ አለም አቀፍ ድርጅቶች ስደተኞችን ለመርዳት ለኢትዮጵያ የሚደረገው ድጋፍ አናሳ ነው ሲሉ ተናግረዋል። አቶ ኪሮስ በሀገሪቱ የሚገኙ በርካታ ስደተኞች የተሻለ ስራ እንዲያገኙ እየተሰራ ነው ብለዋል። ላለፉት በረዥም አመታት የአለም አቀፉ ማህበረሰብ ሆነ ስደተኞች ተቀብለው ያስተናገዱ ያሉ ሀገራት ሲከተሉ የነበረው የምላሽ አሰጣጥ አተገባበር በዋናነት ሰብአዊ ድጋፍ ላይ ያተኮረ እና ያ ህይወት ብቻ ሳይሆን ተቀብለው እያስተናገዷቸው ያሉ ማህበረሰቦችም ተመሳሳይ የሊቪንግ ኮንዲሽን ስለሆነ ያላቸው በተመሳሳይ ችግር ውስጥ አብሮ እንዲኖሩ እያደረገ ስለሆነ የሰብአዊ ድጋፉን ከልማትና ከሰላም ግንባታ ጋር አስተሳስሮ በማስኬድ ስደተኞች በልማት ተጠቃሚ ሆነው ችግሮቻቸው ዘላቂ የሆነ መፍትሄ እንዲያገኙ የማድረግ አካሄድ ነው አሁን አለም አቀፉ ማህበረሰብ እየተከተለ ያለ። ስለዚህ በዋናነት ሎንግ ተርም ሶሉሽን ላይ ፎከስ ያደረገ ያተገባበር ስርዓት ነው በመከተል ላይ ያለ ነው። ኢትዮጵያም በዚሁ ተመሳሳይ አተባበር ነው እየተከተልን። እንደ አውሮፓን አቆጣጠር በ2018 ኢትዮጵያ ለስደተኞች የሚያስፈልገውን ድጋፍ 50 በመቶ በታች በማግኘቷ አስቸጋሪ ሁኔታ ማሳለፏን ጠቅሶ በዚህ ዓመት ከዓለም ባንክ ቃል የተገባላት 600 ሚሊዮን ዶላር የገንዘብ ድጋፍ ትልቅ ተስፋ መሆኑን ገልጿል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ። አመሰግናለሁ ፀሐይ ለዘገባው። ተከታዩ ቅንብር ወደ ምስራቅ ኢትዮጵያ ይወስደናል። ስለ አዲስ ፓርቲ ምስረታ ነው የምንነጋገረው። አዲስ ተቃዋሚ ፓርቲ ካለፈው አርብ እስከ ትናንት ድሬዳዋ ላይ በተካሄደ ጉባኤ ተመስርቷል። ለሶማሌ ሕዝብ ነጻነትና ዲሞክራሲ እንደሚታገል ያስታወቀው አዲሱ ፓርቲ ቅንጅት ለዲሞክራሲና ለነጻነት ይሰኛል። የፓርቲው መስራች ጉባኤ ትናንት የተጠናቀቀ ሲሆን የሁሉንም ብሔር ተወላጆችና ምሁራንን እንደሚቀበል ተናግረዋል። ቅንጅት ለዲሞክራሲና ለነጻነት ፓርቲ ዋና መቀመጫውን ጅጅጋ እንደሚያደርግና ድሬዳዋና አዲስ አበባ ላይም ቅርንጫፎች እንደሚኖሩ ተነግረዋል። አዲስ ቸኮል ዝርዝር አለው። በትሪያንግል ሆቴል በተካሄደው መስራች ጉባኤ ላይ በመቶዎች የሚቆጠሩና ከሁሉም ዞኖች እንደተውጣጡ የተነገረላቸው ታዳሚዎች ተገኝተዋል። መስራች ጉባኤውን በተመለከተ ጋዜጣዊ መግለጫ የሰጡት ከፓርቲው መስራች ኮሚቴ አባላት አንዱ የሆኑት አቶ አድን አላሌ ስለ አዲሱ ፓርቲ እንዲህ ብለዋል። ዴሞክራሲ እና ነጻነት ለምን ሆነ ትንጭት ለምንድ ነው ሆነ? ዴሞክራት የሆነ ሰዎች እና ለውጥ የሚፈልጉትን ሰዎች አጠቃላይ መሳተፍ ይችላሉ። እኛ ዛሬ አንቴ ይከለልን አንቴ ይከለልን መሳተፍ አትችልም አይደለም የድርጅቱ አላማ የሚያምን ሰው መሳተፍ ይችላል። ዛሬ እንደምናየው ሀገራችን ገና ለውጡ አልተሳካም። በደንብ አሁን ብናየው ክልል አምስት ብንወስደው ምን አይነት መንግስት አለ? አዲ ላይ የእኛ ነው ያስወረድነው፣ ግን ምንድነው ነው የተተካው በቦታው? አንድ ሰው ሁለት ሰው ከውጭ አምጥቶ አስቀመጡት። የድሮ ፓርቲ የነበረውና ህዝቡ የገደለውና ይሄንን ችግር ያመጣው ቦታው አለው። ይህን ሰዎች ደግሞ ከነ የገቡት በሞስኮ ነው የገቡት። በሄሊኮፕተር ነው የመጡት። ፓርቲው የኢትዮጵያን ህገ መንግስት እንደሚቀበልና እስከዛሬ ግን ህገ መንግስቱ ሲከበር ነበር ብሎ እንደማያምን አስታውቀዋል። ፓርቲው በብሔራዊ ምርጫ ቦርድ የሚጠበቅበትን ፊርማ የማሰባሰብ ስራም ጎን ለጎን እንደሚጀምር ነው መስራች አባላቱ ያስታወቁት። የሶማሌ ክልል ገዢ ፓርቲ ሶዴፓ እና ተቃዋሚው ኦብነግ ባሉበት ሁኔታ ሌላ አዲስ ፓርቲ የመመስረቱን አስፈላጊነት በተመለከተ ከጋዜጠኞች ለቀረበላቸው ጥያቄ አቶ አደና ላሌ የእኛ እምነታችን መጀመሪያ ዴሞክራሲ ነው፣ ሁለተኛው ነጻነት ዴሞክራሲና ነጻነት ነው፣ ሶስተኛው ራሳችን ህዝቡ በዴሞክራሲ መርጦ እንዲያስተዳድሮ ነው የምንፈልገው እስከ ዛሬ ድረስ የነበረው ምን ነበር? ያድግ ጊዜ ምንድን ነበር? ይከለይ ይከለይ ይከለይ ይከለይ ይባላልና እንደዛ ነበር። አንድ ፓርቲ የሚሆነው ይህንን እውቀት የሌላቸው ልጆች የሆኑትን እና ገና ያልበሰሉትን ይሄ ነበር የሚመሩትን መርጦ ያስቀምጣሉ። ይሄ ነበር የእኛ የምንፈልገው። አጠቃላይ ክልሎች ሶማሌ ክልል ይሁን አማራ ክልል ይሁን ሌላ ክልል ይሁን ህዝቡ ራሱ የሚፈልጉትን ሰዎች በዲሞክራሲ እንዲመረጡ እና እንዲመሩ ነው የምንፈልገው። የፓርቲው ሌላኛው መስራች አቶ መሀመድ አሩ በበኩላቸው ስለ ፓርቲው አስፈላጊነት ያክለዋል። አንደኛ እኛ ድርጅት ማንኛውም ኢትዮጵያዊ መሳተፍ እንዲችል ሶማሌ አንልም፣ አማራ አንልም፣ ትግሬ አንልም፣ ኦሮሞ አንልም። ማንኛውም ኢትዮጵያዊ በዚህ ድርጅት ውስጥ እንዲሳተፍ ተቀብለናል። ሁለተኛ በአሁኑ ጊዜ በክልላችን ውስጥ ያለው ፖለቲካ ድርጅት ወይም ክልሉ የሚመራው ድርጅት እንደሚታውቁት ኮረፕትን የነበረ አብዲ ኢሌ ይመራ የነበረ ብዙ ችግር አገሩን ያቃጠለ ድርጅት ነው። ኢትዮጵያ ህዝብ በሙሉ እኩል ናቸው፣ አንድ ናቸው፣ ወንድሞቻችን ናቸው የሚል ሀሳብ ይዞን የመጣ ነው። ፓርቲው በሚተዳደርበት ፕሮግራምና ህገ ደግሞ ዙሪያ ውይይት የተካሄደ ሲሆን የፓርቲው አመራሮች ምርጫም በዛሬው እለት ተከናውኗል። ዛሬ ስለተካሄደው ምርጫ የፓርቲው መስራች ኮሚቴ አባል አቶ አደን ላላሌ በስልክ መረጃ ሰጠውን ነበር። ስራ አስፈሳሚ ኮሚቴ መርጠናል። ማዕከላዊ ኮሚቴ መርጠናል። ሴክረተሪ እና ፕሬዚዳንት ምክትል ፕሬዚዳንት መርጠናል። ሌላው ስራ እየጨመርን ነው። ሁለት ቀን በኋላ ወደ አዲስ አበባ እንሄዳለን። ወደ ሌላ ቦታ አስፈላጊ ንግሮ ከዛ በኋላ ደግሞ ወደ ጅግጅጋ ወደ በየ ቦታ እንሄዳለን። የፓርቲው ሊቀመንበር ሆነው የተመረጡት አቶ መሀመድ አደንቢሌ ሲሆኑ ዶክተር አብዱል መጅድ ሁሴን የሶዴፓ ሊቀመንበር በነበሩበት ዘመን የፓርቲው ዋና ጸሐፊ እንደነበሩ ያገኘነው መረጃ ያመለክታል። ምክትላቸው ሼክ ኢብራሂም መሀመድ ሁሴን ደግሞ የቀድሞው የሶማሌ ክልል ፕሬዚዳንት አቶ አብዲ መሀመድ ኡመር ወይም አብዲሌ ከስልጣን እንዲወርዱ ከታገሉ ወጣት ፖለቲከኞች አንዱ ነበሩ ተብሏል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው እናመሰግናለን። ዘገባችን ይቀጥላል። ባለፈው መጋቢት ወር ቢሾፍቱ አቅራቢያ በወደቀው የኢትዮጵያ አየር መንገድ በረራ ቁጥር 302 ተመዝግቦ የነበረ አውሮፕላን ውስጥ ተሳፋሪ ከነበሩ 32 ኬንያውያን ውስጥ የ28ቱ አስከሬኖች ናይሮቢ ገብተዋል። ከናይሮቢ የራይል አምቦር ዘገባ ተልኮልናል። አዳነች ፍሳዬ ታቀርበዋለች። አንድ የኢትዮጵያ አየር መንገድ አይሮፕላን በአይሮፕላኑ አደጋ ከሞቱት 32 ኬንያውያን መካከል የ28 ሰዎች አስከሬኖችን ይዞ ትላንት ሰኞ ማለዳ ላይ በጆሞ ኬንያታ ዓለም አቀፍ አይሮፕላን ማረፊያ ላይ ገብቷል። አብዛኞቹ ጥቁር የለበሱ የሙታኑ ቤተሰቦች የሐዘን ስሜት በሚንጸባረቅበት ሁኔታ ሲጠባበቁ እንደነበር ተዘግቧል። አስከሬኖቹን ለመቀበል ይጠብቁ ከነበሩት ቤተሰቦች መካከል የ34 ዓመት ዕድሜው አብዱላሂ ኢብራሂም ቤተሰቦች ናቸው። አብዱላሂ ሳውዲ አረቢያ ውስጥ በአንድ የወተት ኩባንያ ይሰራ የነበረ ሲሆን በአይሮፕላን አደጋው የሞተው ለእረፍት ወደ ሀገሩ ይጓዝ በነበረበት ወቅት ነው። አስከሬኖቹን ለመቀበል አይሮፕላን ማረፊያው ላይ የነበሩትን ቤተሰቦች ለመጠየቅ በቦታው ከተገኙት ከፍተኛ የሀገሪቱ ባለሥልጣኖች መካከል የውጭ ጉዳይ ሚኒስትር ሞኒካ ጁማ ናቸው። to meet ከቤተሰቦቻቸው ጋር የመነጋገር እድል አግኝተናል። ለሰባት ወራት ያህል ሀዘን ላይ የቆዩት ቤተሰቦች የመንፈስ እረፍት እንዲያገኙ ለመርዳት ስንል ሁሉንም እምነቶች ያቀፈ የሀዘን ስነ ስርዓት አድርገናል። በአይሮፕላኑ አደጋ የሞቱት ኬንያውያን አስከሬኖች ሁሉ ተገኝተዋል። አራቱ በዛሬው ዕለት ያልተመለሱት አስከሬኖቹ ተቃጥለዋል ወይም ደግሞ ቤተሰቦቻቸው በግል ቀብረዋቸዋል ብለዋል የውጭ ጉዳይ ሚኒስትሯ። በአይሮፕላን ማረፊያው ላይ የጸሎት ስነ ስርዓት ከተደረገ በኋላ አስከሬኖቹ ለቤተሰቦቻቸው መሰጠታቸውን ባለሥልጣኗ ገልጸዋል። ከሶስት ሰዓታት በኋላ የአብዱላሂ ቤተሰቦች ኪበራ በተባለው የናይሮቢ ክፍል በሚገኘው መኖሪያ ቤታቸው የሐዘን ስነ ስርዓት ታደረጉለት። አባቱ ኢብራሂም መሐመድ አሁን ከሐዘናቸው ማገገም ሊጀምሩ እንደሚችሉ ተናግረዋል። በእነዚህ ሰባት ወራት ውስጥ በስቃይ ላይ ነው የነበርኩት። የልጅን አስክሬን ስረከብ ምስጋና ይድረሳቸውና ሐዘኔ ቀለል አለልኝ። አሁን ስለቀበርኩት የመቅለል ስሜት ተሰምቶኛል። አሁን የጤናዊ ሁኔታ መሻሻል ይጀምራል። ቸውናምሽሮ ሴምጎ የኢብራሂም አስክሬን ቤቱ በመድረሱ እግዚአብሔር እናመሰግናለን። አሁን አያቶቹና ቅድመ አያቶቹ አጠገብ ተቀብረዋል። ልጃቸው የእስልምና እምነት በሚጠይቀው መሠረት ከቤተሰቦቹ ጎን በመቀበሩ አባትና እናቱ ሰላም ያገኛሉ። ቦይንግ 737 ማክስ አይሮፕላን ባለፈው መጋቢት 10 እንደ አውሮፓ አቆጣጠር ብሸፍቱ ከተማ ላይ በተከሰከሰበት ወቅት የ157 ሰዎች ሕይወት ማለፉ የሚታወቅ ነው። የቦይንግ ኩባንያ ኢትዮጵያና ባለፈው ዓመት ኢንዶኔዥያ ውስጥ በተመሳሳይ ሁኔታ ላለቁት ሰዎች ካሳ 50 ሚሊዮን ዶላር መመደቡን አስታውቋል። ለሁለቱ አይሮፕላኖች አደጋ ምክንያት የሆነው የተሳሳተ መሳሪያ ነው በመባሉ ኩባንያው ምርመራ እያካሄደ ባለበት በአሁኑ ወቅት መላ 737 ማክስ አይሮፕላኖች እንዳይበሩ ታግደዋል። አመሰግናለሁ አዳነች ለዘገባው፣ እንደዚሁም ራይል አምቦርን ከናይሮቢ። ክቡራትና ክቡራን አድማጮች ዝግጅታችን የሚተላለፍላችሁ በ19 ና በ25 ሜትር ባንድ ከዋሽንግተን ዲሲ ነው። በናይል ሳት ቪኦኤ 24 ላይ ልታገኙን ትችላላችሁ። በተጨማሪም በአሃዱ ራዲዮ 94 ነጥብ 3 ላይ በቀጥታ እንገኛለን። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን ቆዩ። ፕሮዲውሰሯ አንዳንድ ዘና የሚያደርጉ ጣዕመ ዜማዎችን እየቆፈረች ነች ያለችው። ክቡራትና ክቡራን አድማጮች አሁን ሰሞኑን አዲስ አበባ ላይ ትንሽ ብራ ነገር ይመስላል። የከፍተኛው ሙቀት 22፣ ዝቅተኛው 11 ዲግሪ ሴልሽየስ መሆኑን የኢትዮጵያ ሚቴዎሮሎጂ ኤጀንሲ ያወጣው ትንበያና ጥቆማ ይናገራል። ኤጀንሲው ከሰላሳ ሁለት የተለያዩ የኢትዮጵያ ጣቢያዎች የተሰበሰቡ መረጃዎችና የሶስት ቀናት ትንበያዎችን ይዟል። በዚያ መሰረት ወደ ጣቢያው ወደ ዌብሳይቱ ገብታችሁ ሙዚቃው ጀምሯል። ማንኛውንም የአየር ሁኔታ የተለያዩ አካባቢዎችን እንድትከታተሉ እንድትሳተፉን ጭምር እንጋብዛለን። መሐመድ አማን ጀሚላ እያለ ጥቂት ያዝናናለ። አብራችሁን ቆዩ Jamila, Jamila, Jamila, Jamila, Jamila, Jamila, Jamila, Jamila, Jamila, Jamila, Jamila, Jamila, Jamila, Jamila, Jamila, Jamila, Jamila, Jamila,

እናመሰግናለን ለግብዣው። አሁን ከእናንተ አስተያየቶች እስቲ ጣል እናድርግላችሁ። አንዱ እንዴት ናችሁ? ሰላም ናችሁ? ይህ ደረጀ ይባላለሁ የሚደውለው ከካናዳ ካልጋሪ ከተማ ነው። ሰሞኑን አቶ ሽመልስ አብዲሳ የኤሬቻ በዓል ላይ የተናገሩን ነገር በዓሉን ድባቡን ያጠፋ፣ የህዝቦችን አንድነት፣ ሰላም፣ ፍቅርና ወንድማማችነት ወደ ኋላ እየጎተተ የመደመር ስሌትን የቀነሰ ብሎም በርካታ የአማራ እና ሌላውን ብሔረሰብ ያሳዘነ ንግግር ሆኖ ሳለ በቪኦኤ ያለመዘገቡ ግን እጅግ አሳዝኖኛል። ይሄ ነገር እናንተ ባትናገሩትም በማህበራዊ ሚዲያ እየተንሸራሸረ ይገኛል። አሁንም ቢሆን የሚመለከታቸውን ክፍሎች ስለዚህ አስተያየትና ስለዚህ ንግግር ማብራሪያ እንዲሰጥበት ብታደርጉ መልካም ነው። አመሰግናለሁ። እግዜር ይስጥልኝ። ደረጀ ነኝ ባይ ከመሰናበታችን በፊት አጠር ያለ ማጠቃለያ ዜና እናሰማ። በደቡባዊ ምዕራቧ የዩናይትድ ስቴትስ ቴክሳስ ክፍለ ግዛት አንዲት ጥቁር ሴትን መኖሪያ ቤቷ ውስጥ ተኩሶ ገደላት የተባለው ፖሊስ በግድያ ወንጀል ተከሶ እስር ቤት እንደሚገኝ ተገልጿል። አፍጋኒስታን ውስጥ በቅርቡ የተከናወነውን የፕሬዝደንታዊ ምርጫ ሂደት ኢላማ ባደረጉ የታጣቂ ጥቃቶች የተገደሉትን 85 ሰዎች ጨምሮ በትንሹ አራት መቶ ስልሳ ሲቪሎች ላይ ጉዳት መድረሱን የተባበሩት መንግስታት ድርጅት ያካሄደው ምርመራ አስታወቀ። የመንግስታቱ ድርጅት የአፍጋኒስታን ድጋፍ ሚሽን ዛሬ ባወጣው ልዩ ሪፖርት ከደረሰው ጉዳት ውስጥ 80 ከመቶውን ታሊባን ምርጫውን ለማደናቀፍ ሆን ብሎ ሁከት የመፍጠርና መራጮችን የማስፈራራት ዘመቻ አድርጎ ያደረሰው መሆኑን ነው የገለጸው። በመጪው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ የሚወዳደሩ 12 የዲሞክራቲክ ፓርቲው እጩዎች ዛሬ ኦሃዮ ክፍለ ግዛት ዌስተርቪል ከተማ አደርባይን ዩኒቨርሲቲ ግቢ ውስጥ ክርክራቸውን ያካሂዳሉ። የዛሬው ካለፈው ሰኔ ወር ወዲህ አራተኛ የዲሞክራቶቹ እጩዎች ክርክር ሲሆን በዚህ ብዛት በአንድ መድረክ ሲቀርቡ ይህ የመጀመሪያ ክርክር ይሆናል። ባለፈው መስከረም ወር በተካሄደው ክርክር ከቀረቡት ከአስሩ እጩዎች በተጨማሪ የሃዋይዋ የዩናይትድ ስቴትስ ኮንግረስ አባል ቱልሲ ጋባርድና ቀድሞ በሽርክና በብድር ገንዘብ መዋዕለ ነዋይ በማፍሰስ ማትረፍ ላይ ይሰሩ የነበሩትና ለአካባቢ ደህንነት ተሟጋች ቶም ስተየር በዛሬው ክርክር መድረክ ላይ ይካፈላሉ። አመሰግናለሁ ቆንጂት። ለማጠቃለያ ዜናው፣ ክቡራትና ክቡራን አድማጮች፣ ዝግጅታችን ወደ መጠናቀቁ ነው። ጥቂት ደቂቃዎች ይቀሩናል። አጠር አጠር ያሉ መረጃዎችን ላካፍላችሁ። በኢትዮጵያ ንግድ ባንክ የምንዛሪ ተመን መሰረት 29 ብር ከ34 ሳንቲም ነው። የአንድ ዶላር ምንዛሪ የባንክ መሸጫ ዋጋ 29 ብር ከ64 ሳንቲም ነው። አንድ ዩሮ 32 ብር ከ75 ሳንቲም። አንድ የእንግሊዝ ፓውንድ 37 ብር ከ46 ሳንቲም ነው። የአንድ በርሜል ድፍድፍ ዘይት ዋጋ 54 ዶላር ከ74 ሳንቲም ነው። የአንድ ግራም 24 ካራት 99.96 ጥራት ከመቶ ጥራት ያለው ወርቅ ዋጋ በኢትዮጵያ ብሔራዊ ባንክ ተመን መሠረት 47 ዶላር ከ84 ሳንቲም ነው። በኢትዮጵያ ብር 1473 ብር ከ95 ሳንቲም መሆኑ ነው። በነገራችን ላይ በዓለም ላይ ከሚወጣው ቆሻሻ ሁሉ አሜሪካውያን የሚጥሉት አንድ አምስተኛውን ይሆናል ይላል ከተለያዩ አካባቢዎች ያገኘኋቸው መረጃዎች እንደሚጠቋቁሙት። ይህ ማለት ደግሞ እያንዳንዱ አሜሪካዊ በቀን በአማካይ ወደ አንድ ኪሎ ተኩል ቆሻሻ ይጥላል ማለት ነው። ስለ መረጃው እናመሰግናለን ሶሎሞን። የተከበራችሁ አድማጮች፣ ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባተና ቆንጅታየነን፣ አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና ደሩ። Bibibu biyu